የሰሜን ኢትዮጵያው ጦርነት ምክንያት ሻክሮ የነበረው የኢትዮጵያና የምዕራባውያን ግንኙነት በመሻሻል ላይ እንደሚገኝ ምክትል ጠቅላይ ሚኒስትር ደመቀ መኮንን ገልጸዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የመስሪያ ቤታቸውን የዘጠኝ ወራት የእቅድ አፈጻጸም ሪፖርት ለተወካዮች ምክር ቤት ሲያቀርቡ እንዳሉት መንግስት የሰብአዊ ድጋፍ አቅርቦት ወደ ትግራይ ክልል እንዲገባ ምቹ ሁኔታ በመፍጠሩ ችግሮችን በሰላም ለመፍታት የሚያስችል እርምጃ በመውሰዱና መሰል ተግባራት ምክንያት ከምዕራባውያን ጋር መተማመን እየተፈጠረ ይገኛል ብለዋል። ከሰብአዊ ድጋፍ አቅርቦት ጋር በተያያዘ መሻሻሎች ቢኖሩም አሁንም ግን ችግሮች እንደሚስተዋሉ የተለያዩ አካላት በመግለጽ ላይ ናቸው። የኢትዮጵያ መንግስት ከሱዳን ጋር ያለውን ችግር በዲፕሎማሲ መንገድ ለመፍታት በጥረት በማድረግ ላይ መሆኑንም በሪፖርታቸው የገለጹት አቶ ደመቀ በወረራ የተያዘውን መሬት ግን በየትኛውም መመዘኛ ይመለሳል ብለዋል። አቶ ደመቀ ከምክር ቤቱ አባላት ለተነሱ ጥያቄዎችም ምላሽ ሰጥተዋል። ኬኔዲ አባተን የተከታተለው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ደመቀ መኮንን የ2014 ዓ.ም በጀት የውጭ ጉዳይ ሚኒስቴርን የዘጠኝ ወራት የእቅድ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት ባቀረቡበት ወቅት ያለፈው አንድ አመት ውስጣዊና ውጫዊ ፈተናዎች የበዙበት እንዲሁም የዲፕሎማሲ ስራውን በእጅጉ የተፈተነበት ነበር ብለዋል። በተለይ ከሰሜን ኢትዮጵያው ጦርነት ጋር በተያያዘ በኢትዮጵያ ላይ ጫና መፍጠር የሚፈልጉ ያሏቸው የምዕራብ ሀገራትና የተለያዩ ድርጅቶች ከሰብአዊ መብት ጥሰት ጋር የሚገናኙ ክሶችን በማንሳት ፖለቲካዊ ጫና ሲፈጥሩ መቆየታቸውንም ነው አቶ ደመቅ ያብራሩት። አንዳንድ የምዕራብ ሀገራት የጸጥታው ምክር ቤት በኢትዮጵያ ጉዳይ ላይ ለአስራ አራት ጊዜያት እንዲሰበሰብ ማድረጋቸውንም የገለጹት አቶ ስላልተጠናቀቀ በአሁን ወቅት ግን በኢትዮጵያና በምዕራባውያን መካከል የግንኙነት መሻሻሎች መኖራቸውን ያስረዳሉ። ለምንድን ነው የመሻሻል የመጣው የሚለው፣ አንደኛ በኛው በራሳችን ጥር ነው። የኢትዮጵያ መንግስት የትምምን ለመፍጠር የወሰዳቸው እርምጃዎች፣ ወደ ጦሩ ወደ ትግራይ እንዳይገባ ያደረገበት ምክንያት፣ እስረኞችን በመልቀቅ የአስቸኳይ ጊዜ አዋጁን በተከበረው ምክር ቤት እንዲነሳ በማድረግ የሰብአዊ ድጋፉ ተጠናክሮ እንዲቀጥል ራሱ የቻለ ኢንዴፊኒት ሁማኒታሪያን ትሩዝ የሚለው የኢትዮጵያ መንግስት የወሰደው አቋም፣ የምክክር ኮሚሽኑ ወደ ስራ እንዲገባ የተመቻቸበት በተከበረው ምክር ቤት መዋቅሩ ጸድቆ ኮሚሽኑ ተሰይሞ እንዲገባ የተደረገበት፣ የአፍሪካ ህብረት የሰየመው የፕሬዚዳንት ኦባሳንጆ ቲም በቅርበት በየደረጃው ከእኛ የሚጠበቀውን ትብብርና አብሮ መስራት ያሳየናቸው ፍላጎቶችና ጥረቶች ሁሉም ተደምረው ኢትዮጵያ ውስጥ የመተማመን እርምጃው ዘላቂ ሰላም ለመፍጠር ጥሩ ነው የሚል ተያዘበት ሁኔታ አለ። በሁለተኛ ደረጃ ደግሞ እኛ እንዲህ አይነት የሰላም መንገድ እንትን እያደረግን ባለፈው ሰኔ መጨረሻ ላይ ወደ አማራና ወደ አፋር ይሄ ወራሪ ኃይል ያካሄደው የፈጸመው ጥፋት ደረጃ በደረጃ ማንነቱ እየታወቀ የተወሰኑ አካላት ሚዛና የሆነው ለመመልከት የሞከሩበት ሁኔታ አለ። የኛ የዲያስፖራው ግፊት እና አጠቃላይ ስራችንም እውነታውን ለማሳወቅ ተጽዕኖ የማሳረፍ ጥረቶቹ እየጨመሩ የመጡበት ሁኔታ አለ። እነዚህ ሁሉ ተዳምረው የተወሰነ መሻሻሎች አሉ። ኢትዮጵያ ከምዕራባውያን ጋር ያላት ግንኙነት እየተሻሻለ እንዲመጣ ካደረጉ እርምጃዎች መካከል ለትግራይ ክልል ያልተገደበ የሰብአዊ አቅርቦት ተደራሽነት መፈቀዱ እንደሚገኝበት አቶ ደመቀ መኮንን ያነሱ ሲሆን የህዝብ ተወካዮች ምክር ቤት አባል የሆኑት የአብን ፓርቲ አመራር አባል አቶ ክርስቲያን ታደለም ከዚሁ ጋር በተያያዘ ለአቶ ደመቀ ጥያቄ አንስተዋል። ከሰብአዊ እርዳታ ጋር በተገናኘ በተለያየ ጊዜ የሀገራችን መልካም ገጽታ በሚያጎድፍ ሁኔታ የተለያዩ የዲፕሎማቲክ ማህበረሰብ አባላት ሲያነሱ ይስተዋላል። ከምንም በላይ የሰብአዊ እርዳታ ትግራይ ህዝብም ሆነ በአሸባሪው የህዋት ቡድን ምክንያት የተፈናቀሉ የአፋር ወገኖቻችን፣ የአማራ ወገኖቻችን የራሳቸው ወገኖች ናቸው። እኛ ለትግራይ ህዝብ ለመድረስ የምዕራባውያን ቡራኪም አስገዳጅነትም ጫናም ያስፈልገናል ይህም እምነት የለኝ። የትግራይ ህዝብ የኢትዮጵያ አካል ነው፣ ህዝባችን ነው። መሰረታዊ በሆነ መንገድ ለትግራይ ህዝብም ሆነ የአሸባሪው የህዋት ቡድን ላፈናቀላቸው የአማራና የአፋር ወገኖቻችን ያልተገደበ ሰብአዊ እርዳታ እንዲደርስ ዋነኛ ማነቆ የሆነው ምንድን ነው? የክሱ መነሻ ምንድን ነው? በተለምዶ የፖለቲካ ጫና ማሳደር ነው ምክንያት ከሚለው በዘለለ መንገድ መነሻው ምንድን ነው የሚለውን ግልጽ የሆነ ማብራሪያ ክቡር ሚኒስትሩ እንዲሰጡ እንፈልጋለን። አቶ ደመቀ በምላሻቸው መንግስት የሰብአዊ ድጋፍ አቅርቦቱ ያለ መስተጓጎል እንዲደርስ ምቹ ሁኔታ መጠሩን ገልጸው ለሚስተዋለው የአቅርቦት ማነስ ተጠያቂ ያደረጉት ህወሃትን ነው። ምን ጎሎ ነው ይህን ያህል ያልተገደበ ሰብአዊ ድጋፍ ለማድረግ እንቅፋት የሆነው? ይለው የገባው ተሽከርካሪ እንዳይወጣ እዛ ለማድረስ መንገዱ እየተዘጋ የሴኪሪቲ ጥያቄ እየተነሳበት ከአቅም በላይ የሆኑ ሁኔታዎች ሲያስተጓጉሉት ይተዋል። አሁን ዘጠኝ ደረጃ ላይ ነበር የፍተሻ ሂደትን ወደ ሁለት ነው ዝቅ ለማድረግ ሞከረው። ኮሪደሩ በእኛ እጅ አደለም ወይ ጦርነት ውስጥ መግባት አለብን። እኛ ደግሞ ወታደሩን ወደዛ እናስገባም። እስኪ እድል ካለ እኒህ ብለን ቆመናል። እርዳታውን ለማስገባት ተዘግቷል። አዳዲስ ወረራዎች ተካሂደዋል። አፋሮች በእጅጉ ተፈናቅለዋል። እያንዳንዷ አበር ተግታለች። ከአፋር ከወረዳ ማዕከላትና ከተወሰኑ ወረዳዎች ወጡ እንጂ አሁንም ቢሆን በዚህ ወራሪ ኃይል ቁጥጥር ስር ያሉ ቀበሌዎች አሉ። ለማንኛውም ግን መንገዱ እስከ ድረስ ይህንን ምንችለውን ነው ያለን ስራ ብለን የዓለም አቀፍ ድርጅቶች ትኩረት ሰጥተው እዛ ላይ ከፍተኛ ርብርብ እያደረግን ያለ ነው። ትናንትና ለምሳሌ ወደ ሰማንያ አምስት እንዲገባ ተደርጓል። ጥሩ መሻሻል ነው። በቂ አይደለም ግን፣ መጨመር አለበት። ለዜጎች ሲባል ማለት ነው። ይሄን ነው መስራት ያለብን። ለሰብአዊ ድጋፍ አቅርቦቱ ምቹ ሁኔታ ለመፍጠር በሚል ህወሀት ከአፋር ክልል ታጣቂዎቹን ሙሉ በሙሉ ማስወጣቱን የሚገልጹት የክልሉ አመራሮች በበኩላቸው ለችግሩ ተጠያቂ የሚያደርጉት የፌዴራሉን መንግስት ነው። ሆኖም በአሁኑ ወቅት ወደ ክልሉ እየገባ ያለው እርዳታ ተስፋ ሰጭ መሆኑን የተናገሩት የትግራይ ክልል የግብርናና ገጠር ልማት ቢሮ ኃላፊ መሆናቸውን የገለጹት ዶክተር አትንኩት መዝገቡ ነገር ግን እጅግ አነስተኛ መሆኑን ሰሞኑን ከቪኦኤ ጋር ባደረጉት ቆይታ አብራርተዋል። እንደ ዓለም ፕሮግራምና ዩስ ሲሲአይዲ ያሉ ዓለም አቀፍ ለጋሽ ድርጅቶችም በመንግስት በኩል ምቹ ሁኔታ ከመፍጠር አንጻር መሻሻሎች መኖራቸውንና ወደ ትግራይ ክልል የሚገባው የድጋፍ አቅርቦት መጨመሩን ገልጸው ነገር ግን ሁኔታዎች ይበልጥ መሻሻል እንዳለባቸው ማመልከታቸው ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽንም ከቀናት በፊት ባወጣው መግለጫ ቀጣይ ግጭትን ለማስወገድ በፌዴራሉ መንግስት በኩል መከናወን አለባቸው ካላቸው ነጥቦች መካከል ያልተገደበ ተደራሽነትን ለማረጋገጥ የተጀመሩ ተግባራትን እንዲያጠናክር የሚል ይገኝበት ይገኝበታል። ከዚህ አንጻር መንግስት የሚጠበቅበትን በመወጣት ላይ መሆኑን ያነሱት አቶ ደመቀ ታዲያ ህውሀትን ለሌላ ጦርነት በመዘጋጀት ላይ መሆኑን በመጠቆም ከዚህ ድርጊቱ እንዲታቀብ በሚል መንግስት ለዓለም አቀፉ ማህበረሰብ መልእክት ማስተላለፉን መስተዋል። የተመድ የሰብአዊ መብቶች ምክር ቤት በትግራይ ክልል በነበረው ጦርነት ወቅት የተፈጸሙ የሰብአዊ መብት ጥሰቶችን ለመመርመር ኮሚሽን አቋቁሞ እንቅስቃሴ መጀመሩን ኢትዮጵያ አሁንም እንደማትቀበልና በዚህ ጉዳይ ላይ ለመወያየት ለድርጅቱ ጥያቄ ማቅረቧንም አቶ ደመቀ በሪፖርታቸው ገልጸዋል። ከዚህ ቀደም በተመሳሳይ ዳይ ላይ መሰል አለም አቀፍ ምርመራ መካሄዱ ኢትዮጵያ የምክር ቤቱን እርምጃ ላለመቀበሏ አንዱ ምክንያት ነው። ድጋሚ ምርመራ ቢደረግ ምን ችግር ይኖረዋል? በሚል ለቀረበላቸው ጥያቄም አቶ ደመቀ ምላሽ ሰጥተዋል። አንድ ተመርምሮ የመጣን ድምዳሜ መሰረት አድርጎ ወደ ተጠያቂነት ማምራት ነው እንጂ ያንን ወደ ጎን እየገፉ ሌላ አማራጭ እና ሌላ እውነታ በርቀት እየሰሩ ማደናገር አይቻልም። መሬት ላይ ከተበዳዮቹ ጋር ስራው ቦታው ላይ ነው የመስራት ያለብን ብለን እየሰራን ነው። በተቻለ መጠን እዚህ አካባቢ ያለአግባብ ስም የመስጠት አንድ እውነታ ሲመጣ ለዛ ተገዳዳሪና ማደናገሪያ የሚሆን ሌላ የምርመራ ውጤት ለዓለም አቀፍ ማህበረሰብ የማውጣትና ከፍተኛ መነጣጠቅ ሳለ መሬት ላይ የተጎዱ ወገኖችን የሚታደግ ስራ የተጀመረ ነው። ስራው እንዲቀጥልና ወደ መጨረሻው እልባት እንዲደርስ ማድረግ ያስፈልጋል። ጎን ለጎን ያሉ ዘመቻዎች ፖለቲካሊ ሞቲቬትድ የሆኑና ብዙ ፍላጎት ያላቸው እንደሆኑ ልንረዳ እንችላለን። በውጭ ጉዳይ በዙሪያ በጣም ብዙ ስራዎች ናቸው የሚሰሩት። የዓለም አቀፍ ማህበረሰብ እንዲያውቋቸው የምንሰራቸው ስራዎች አሉ። ተጨማሪ መድረኮች ጠይቀናል። በዛ ጉዳይ ላይ ጠንካራ ስራ እንሰራለን። ኢትዮጵያ ከኤርትራ ጋር ያላት ግንኙነት ተቋማዊ ሆኖ እንዲቀጥል የሚያስችሉ ተግባራትም በመከናወን ላይ መሆናቸውን አብራርተዋል። ዲፕሎማሲያዊ ግንኙነቶችን ወጥ ለማድረግ በሚል ከውጭ ጉዳይ ሚኒስቴር ውጭ ያሉ የሚኒስቴር መስሪያ ቤቶች ሚኒስትሮችም ሆኑ ሌሎች ከፍተኛ የመንግስት ኃላፊዎች ከውጭ አካላት ጋር ግንኙነት የሚያደርጉት የውጭ ጉዳይ ሚኒስቴርን በማስፈቀድ እና በማማከር እንዲሆን በሚኒስትሮች ምክር ቤት ውሳኔ መተላለፉንም አመልክተዋል ለአሜሪካ ድምጽ Addis Ababang Admaj Kazigar Beteze, Balafol Summon, the United States, Yalamag of Lamat Agency, Sadadari, Samanta Power, Ethiopiawist, Megabla Magrav, Chugger and Delilena, Leta deration Natu Yemengist Hilo, Chinkafat Monachon, the United States Mikrovit Karbo Menagaracho, Itawasali. The fact that in Ethiopia there are warehouses upon warehouses filled with food. ኢትዮጵያ ውስጥ የምግብ እህል የተሞሉ መጋዘኖች ሞልተዋል። ለረሃብ የተጋለጡና የተመጣጠነ ምግብ እጥረት የገጠማቸውን ሕጻናት ምግብ እንዳያገኙ የሚያደርገው ብቸኛው ጉዳይ ተደራሽነቱ እንቅፋት የሆኑት የመንግስት ኃይሎች ናቸው። በመሆኑም እኛ ያን እየደገፍን አይመስለኝም። እንደማምነው በመንግስት ላይ ጫና እያደረግን ነው። እናንተም ሳታውቁ እንዳልቀራችሁት በቅርበትም እንደምትከታተሉት ለሰብአዊነት ሲባል የተኩስ አቁም እርምጃው ከተወሰደበት ጊዜ አንስቶ ሁለት መቶ ያህል የጭነት ተሽከርካሪዎች በመግባታቸው የታየው መሻሻል በጣም መጠነኛ የሚሰኝ ነው። ነገር ግን ወደ ትግራይ፣ አማራና አፋር በየሳምንቱ መግባት ያለባቸው አምስት መቶ ያህል የጭነት ተሽከርካሪዎች ናቸው። አንድ ሚሊዮን ተረጂዎችን ነው የምናስበው ይህንን የምግብ እርዳታ ተጓቶ እየደረሰ ያለበትን አዝጋሚ ሁኔታ የሚቀይር እንቅስቃሴ ካልጀመረ ቸነፈር መሰል አደጋ በሚቀጥለው ወር ይከሰታል ብለን ነው የምናምነው። የኢትዮጵያ ባለሥልጣናትም ጫናው እየተሰማቸው ይመስለኛል። የተኩስ አቁም ተደርጓል። ባለን ግንኙነትም የተሻለ አዝማሚያ አለ ማለት ይቻላል። አጽንኦት ለመስጠት ተጨማሪ ምግብ እየደረሰ ነው፣ በጣም በዝግታ ነገር ግን የባከነውን ጊዜ ለማካካስ በብዛት መግባት ያለበት፣ መጉረፍ ነው ያለበት።